ከአንድ ሳምንት በኋላ ወደ ግብፅ የሚያደርጉት ጉዞ በህዳሴው ግድብ ላይ ከተፈጠረው ልዩነት ጋር የተያያዘ አለመሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ አቡነ ማቲያስ አስታውቀዋል። ግድቡን አስመልክቶም በኢትዮጵያ ያለው አስተሳሰብ ግልጽና አብረን እንጠቀም መሆኑን የተናገሩት ፓትሪያርኩ ርዕሱ ከተነሳ ምላሽ እንደሚሰጡ ከአሜሪካ ድምፅ ራዲዮ ባካሄዱት ቃለ ምልልስ አስታውቀዋል። እስክንድር ፍሬው አነጋግሯቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ከፋሲካ በዓል በኋላ ወደ ግብፅ የሚያደርጉት ጉዞ የህዳሴውን ግድብ አስመልክቶ የተፈጠረው ልዩነት በቀጠለበት ሰዓት የሚደረግ ነው። አንዳንድ የመገናኛ ብዙሃንም የፓትርያርኩ ጉዞ ግድቡን አስመልክቶ በኢትዮጵያና በግብፅ መካከል ከተፈጠረው ልዩነት ጋር የተያያዘ መሆኑን ዘግበዋል። የግብፅ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ተዋድሮስ ሁለተኛ አቡነ ማትያስ በኢትዮጵያ ባለስልጣናት ላይ ጫና እንዲያሳድሩ መፈለጋቸውን የዘገቡ አሉ። ብፁሕ ቅዱስ አቡነ ማትያስ ግን ወደ ግብፅ የሚያደርጉት ጉዞ ከህዳሴው ግድብ ጋር የተያያዘ እንዳልሆነ ለቪኦኤ ተናግረዋል። እንግዲህ ብዙ ጊዜ እቅድ ወጥቶ ፓትሪያርኩ ፖፕ ቴዎድሮስ ብዙ ጊዜ ጋብዘዋል እና በየጊዜው የተደረገው ግብዣ በአንዳንድ ምክንያት ሳይሳካ ቀርተዋል። በሀገሪቱ በነበረው የጸጥታ ችግር ምክንያት ነው በሆነ ምክንያት ብቻ በየጊዜው ሳይሳካ ቀርቷል። እንግዲህ አሁን ሁሉም ነገር ስተካክለው እንደገና ደግሞ ጋብዘውኛል። በጣም ጠበቅ ያለው ነው የአሁን ግብዣ ደግሞ እና ስለዚህ ያው በሁለቱ አብያተ ክርስቲያናት ያለውን የቆየውን ግንኙነት ለማጥበቅ እና በሚገባ የሰመረ እንዲሆን የሚቀጥል እንዲሆን ለማድረግ እና ስለ መንፈሳዊ ጉዳዮቻችን ሁሉ ለመመካከር ነው ወደ ግብፅ የምሄደው። እናም ከግብፁ ፓትርያርክ የቀረበው ግብዣ ጠበቅ ያለ መሆኑን አቡነ ማትያስ በገለጻቸው ጠቁመዋል። የሕዳሴው ግድብ ጉዳይ የሚነሳ ስለመሆኑ ግን መረጃው እንደሌላቸው ነው ያብራሩት። ምንም አውቀው ነገር የለም። ሊያነሱም ይችላሉ፣ ላያነሱም ይችላሉ። ነገሩ ግን ያው ምንጊዜ የሚሆን መልሶ አንድና አንድ ነው። በኢትዮጵያ ያለው ስለ ግድቡ ያለው አስተሳሰብ ግልጽ ነው። የተደበቀ ነገር የለም። ስለዚህ ያው አብረን እንጠቀም ነው፣ አብረን እንጠቀም የጋራ የውሃው ጥቅም በሁላችንም በእኩልነት መጠቀም ይገባናል የሚል ነው። ከጠየቁ መልሱ ይህ ነው። አንዳንድ የመገናኛ ብዙሃን እንግዲህ በግብጾቹ በኩል እርስ በኢትዮጵያ መንግስት ላይ ጫና እንዲያሳድሩ ለማድረግ እቅድ አለ የሚሉ ዘገባዎች እያወጡ ነው፣ የህዳሴውን ግድብ በተመለከተ። አይ እኔ ጫና ማሳደር የምችልበት ነገር አይደለም። እንግዲህ ሁኔታው ነው የሚገልጸው። ግን ያው መልሶ የታወቀ ነው። እኛ አብረን እንጠቀም ነው እንጂ እነሱ ጦም ይደሩ የሚል ነገር አይደለም። እነሱ ይዘጋባቸው እኛ እንጠጣ ብቻ አይደለም እኛ የምንለው። ስለዚህ በጋራ እንጠጣ፣ በጋራ እንጠቀም የሚለው ነው እስካሁን ድረስ በኢትዮጵያ እየተነገረ ያለው ይሄም ደግሞ የሁላችንም ሀሳብ ስለሆነ ይሄ ቀና አስተሳሰብ ይመስለኛል። እኔ ታላቁን የህዳሴ ግድብ አስመልክቶ በኢትዮጵያ በሱዳንና በግብፅ የውሃ ሚኒስትሮች መካከል ሲካሄድ የነበረው ውይይት ከሶስት ስብሰባዎች በኋላ መቋረጡ ይታወሳል። በኢትዮጵያና በሱዳን በኩል የቀረቡ ሀሳቦች በአብዛኛው ተመሳሳይነት ያላቸው መሆናቸውን የጠቀሱት የውሃ መስኖና ኢነርጂ ሚኒስትር አለማየሁ ተገኑ ግብፅ ያቀረበቻቸው ግን በፍጹም ተቀባይነት የሌላቸው ናቸው ብለዋል። ግብጽ ፕሮጀክቱ እንደገና በዓለም አቀፍ ፓናል እንዲመረመር መፈለጓን የአማካሪ ድርጅቶች ግኝትና በዓለም አቀፍ ፓናል የሚቀርቡ ሀሳቦችም በኢትዮጵያ ላይ አስገዳጅ እንዲሆኑ መጠየቋን አቶ አለማየሁ በምሳሌነት ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ